ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የጸጥታ ኃይሎቻችን በየደረጃው ያሉት በተመክሮም በብቃትም በህዝባዊነታቸውም የተረጋገጠላቸው የጸጥታ መዋቅሮች አሉ በፌዴራልም በክልልም። ስለዚህ እነኚህ አካላት በዋነኛነት ተቀናይተው አንዱ የሚጎላውን ክፍተት ሌላው የሞላ ወጥ በሆነ መልክ ስራቸውን መስራት ይኖርባቸዋል። የኢትዮጵያው የመከላከያ ሚኒስትር ሲራጅ ፈጌሳ ናቸው። ኒያድግ የህዝቡን ጥያቄ ተቀብሎ ማስተናገድ ካልቻለ፣ መመለስ ካልቻለ የፈለገውንም ያክል የጸጥታ ኃይል ቢቋቋም፣ የትኛውንም ያክል ቢሄድ ይህ ሰላም ይረጋገጣል የሚል እምነት ከባድ ነው ብሎ ማመን። ምክንያቱም በኃይል የሚመጣ ሰላም ዘላቂ አይደለም። ሁለተኛው ደግሞ የሚያዱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ናቸው። አንዳንድ የአገሪቱ አካባቢዎች ውስጥ የሚስተዋሉ የጸጥታ ችግሮችን አስመልክቶ መንግስትና ተቃዋሚ ወገኖች በየበኩላቸው ከተናገሯቸው የተወሰደውን የሰማችሁት አድማጮች፣ ዝርዝሩን በእለቱ አብይ ርዕስ እናቀርባለን። መድረክ በኢትዮጵያ ላይ አንዣቧል ካለው አደጋና ጥፋት ሊታገድ የሚችለውና ብቸኛው አማራጭም ስርነቀል የፖለቲካ ለውጥ ነው ሲል አሳሰበ። ይህ ሊመጣ የሚችለውም ገዢው ፓርቲ ከሌሎች በሀገሪቱ ጉዳይ ያገባናል ከሚሉ የፖለቲካ ኃይሎች ጋር በመምከርም እንደሆነ አመልክቷል። የእነዚህንም ዝርዝር በዜና መጽሔት ክፍለ ጊዜ እናመለክታለን። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶች እና ሌሎች ልዩ ልዩ ቅንብሮችና ዘገባዎችም በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ጠብቋችኋል። ጤና ይስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮች ከዛሬ ሰኞ ሕዳር 4 2010 ዝግጅቶቻችን ጋር ተረኛ አስተናጋጆች አሉላ ከበደና አዳነች ፍስሀዬ ነን። ከፕሮግራም አቀነባባሪያችን ንጉሱ ታምሬ እና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለሶስት ቀናት የስራ ጉብኝት ቋጣር ገብተዋል። ጉብኝቱ የሁለቱን ሀገሮች ጉብኝት ግንኙነት በማጠናከር ላይ እያተኮረ መሆኑን ከልኡካን ቡድን ጋር የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ገልጸዋል። እዚያው መካከለኛው ምስራቅ ውስጥ በሳውዲ አረቢያ መንግስት ቁጥጥር ስር የሚገኙት ትውልድ ኢትዮጵያ ቢሊዮነር ሼክ መሐመድ ሑሴን አላሙዲ ተፈቷል በሚል በድረ ገጾች የተሰራጨው መረጃም የተሳሳተ መሆኑን አቶ መለስ ተናግረዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደ ካታር ያመሩት ሚኒስትሮችና ሌሎች ባለስልጣናት ያሉበት ከፍተኛ የኢትዮጵያ መንግስት የልኡካን ቡድን በመምራት ነው። የጉብኝቱ አላማም ከሁለቱ ሀገራት የሁለትዮሽ ግንኙነት ጋር የተገናኘ መሆኑን ከልኡካን ቡድኑ ጋር የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ከካታር በስልክ ነግረውኛል። ይሄ ጉብኝት ዋነኛ ዓላማ በኳታርና ኢትዮጵያ መካከል ያለውን የንግድ ኢንቨስትመንት፣ እና በአጠቃላይ ኢኮኖሚና ማህበራዊ ግንኙነቶች የማዳበር አላማ ያነገበ ነው። የኳታሩ ምር ከሚያዚያ ሁለት ሺህ ዘጠኝ አዲስ አበባ መጥቶ ነበር። የዛ ተከታይ አድርጎ ሊወሰድ ይችላል። ስለዚህ በአጠቃላይ አላማው በኢትዮጵያና በኳታር መካከል ያለውን ግንኙነት ወደ ተሻለ ምዕራፍ የማሳደግ ነው። ከዚህ በፊት የተመፈረሙ ስምምነቶች አሉ። እነዚያ ስምምነቶች ያሉባቸውን ደረጃ ያህል በሁለቱ ሀገሮች መካከል ሌላ ተጨማሪ የትብብር መስኮችም ካሉ ለመፈተሽ ጥረት ያደርጋል ተብሎ የተያዘ ጉብኝት ነው። ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትራቸው ዶክተር ወርቅነህ ገበየሁ በጉብኝቱ በካታር ነዋሪ ከሆኑ ኢትዮጵያውያን ጋር ውይይት እንደሚያደርጉም አቶ መለስ አስረድተዋል። እዚያው መካከለኛው ምስራቅ በሳውዲ አረቢያ መንግስት ቁጥጥር ስር የሚገኙት ሼህ መሐመድ ሁሴን አሊ አሙዲ ተፈተዋል፣ በሚል በአንዳንድ ማህበራዊ ድረገጾች የተሰራጨውን መረጃ በተመለከተም ቃል አቀባዩን ጠይቅ ያለው። እንደዚህ አይነት ጥሩ ዜና መስማት ደስ የሚል ነገር መሆኑን የገለጹት አቶ መለስ የተሰራጨው መረጃ ግን የተሳሳተ መሆኑን ተናግረዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ በሰጡት መግለጫ መንግስታቸው የትውልደ ኢትዮጵያዊውን ቢሊዮነር ጉዳይ እየተከታተለ መሆኑን ጠቅሰዋል። ከሚመለከታቸው የሳውዲ ባለስልጣናት ጋር ግንኙነት እየተደረገ መሆኑን ነበር ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በሶማሊላንድ ክፍለ ግዛት እንደ አውሮፓውያን የዘመን አቆጣጠር ከ2003 ዓመተ ምህረት አንስቶ በአስራ አራት ዓመታት ውስጥ ማለት ነው፣ ለሦስተኛ ጊዜ ፕሬዚዳንታዊ ምርጫ ለማካሄድ የምርጫ ጣቢያዎች ተከፍተዋል። ሀርጌሳ ያለው የአሜሪካ ድምፅ ራዲዮ ዘጋቢ ባርሃድ ካሬ በምርጫ ጣቢያዎቹ ረጃጅም ሰልፎችን ማየቱን አመልክቷል። አንዳንዶቹ ለመምረጥ የመጀመሪያ የመሆን ፍላጎት ስላላቸው ከሌሊቱ ዘጠኝ ሰዓት አንስቶ መሰለፋቸውን የተናገረው የግዛቲቱ የምርጫ ኮሚሽን መራጮች ለአረጋውያንና ለደካሞች ቅድሚያ እንዲሰጡም አሳስበዋል። 1642 ወይም 1642 የምርጫ ጣቢያዎች መዘጋጀታቸውም ተገልጠዋል። በግዛቲቱ ከፍተኛ የጸጥታ ጥበቃ እንዳለና ሕዝቡ በምርጫው እንዲሳተፍ እንዲሁም በዘወትር ስራው እንዲቀጥል የጸጥታ ባለስልጣናት ጥሪ ማድረጋቸውም ተመልክተዋል። ኢትዮጵያውያንን በሕገወጥ መንገድ በማዘዋወር የተከሰሱ ሁለት ግለሰቦች ዛሬ ኬንያ ፍርድ ቤት ቀረበው። 137 ኢትዮጵያውያን በህገወጥ መንገድ ወደ ኬንያ እንዲገቡ ያደረጉ ሁለት ግለሰቦች ዛሬ ኬንያ ፍርድ ቤት ቀረቡ። ልጅ ጃፍና ቻኮ ጆሎ ዛሬ በናይሮቢ ማካራ ፍርድ ቤት ቀርበው ፖሊስ ማንነታቸውን አጥንቶ ስላቀረበ የሳምንት ቀጠሮ ሰጥቷል ተብሏል። ሁለተኛው ተከሳሽ ጃኮ ጂሎ የልጆች አባት ነኝ ፍርድ ቤቱ የ ቦንድ ፈቃድ ይሰጠኛል ብሎ ቢጠይቅም የችሎቱ ዳኛ ማንነታቸው እስኪጣራ ቦንድ ልፈቅድላቸው አልችልም በማለት ለመጪው ሰኞ ህዳር 11 ቀን 2011 ዓ.ም ቀጠሮ ሰጥቷል። ገልሞ ዳዊት ከናይሮቢ ዝርዝር ዘገባ ይዟል። ደጀኔ ቻፋና ቻኮ ጂሎ በኬንያ ፖሊስ ቁጥጥር ስር ከዋሉ ሳምንት አልፏል። ሁለቱ ግለሰቦች የተከሰሱት 137 ኢትዮጵያውያንን ወደ ኬንያ በህገ ወጥ መንገድ በማስገባታቸው ነው ተብለዋል። ዛሬ ጠዋት በናይሮቢ መካደራ ፍርድ ቤት ቀርበው የነበሩ ቢሆንም ፖሊስ ማንነታቸውን አጣርቶ ስላልጨረሰ የአንድ ሳምንት ጊዜ ይሰጠኝ ሲል አቃቤ ህግ ጠይቋል። በዚህም መሰረት ፖሊስ የሁለቱን ግለሰቦች ማንነት እንዲያጣራ የችሎቱ ዳኛ ለሰኞ የዳር 11 ቀን 2010 ዓ.ም ቀጠሮ ሰጥተዋል። ለጄኔቻፋና ቻኮጅሎ የኬንያ ዜጋ መሆናቸውን የሚያሳይ መታወቂያ ቢኖራቸውም ተከሳሾቹ መታወቂያውን እንዴት እንዳገኙ እስካሁን የቀረበ ማስረጃ የለም። በተጨማሪም የመጀመሪያ ተከሳሽ ደጀነ ጫፋ ኢትዮጵያዊ ስም ስላለው የኬንያ ይሁን የሌላ ሀገር ዜጋ ፖሊስ በማጣራት ላይ መሆኑ ታውቋል። በሚመጣው ሰኞ የተከሳሾቹ አሻራና ሌሎች ማንነታቸውን የሚያሳዩ መረጃዎች እንዲቀርቡ ዳኛው ጠይቀዋል። ሁለተኛው ተከሳሽ ቻኮጅሎ ለችሎቱ እኔ የልጆች አባት ነኝ ብሎ ፍርድ ቤቱ በመያዣ ቦንድ እንዲለቀው ቢጠይቅም ጥያቄውን ችሎቱ ውድቅ አድርጎበታል። የዛሬ ሳምንት ኬንያ ፍርድ ቤት ቀርቦ የተፈረደባቸው 137 ኢትዮጵያውያን በአሁኑ ወቅት ናይሮቢ ኪማት እስር ቤት ውስጥ ይገኛሉ። ደጀነጫፋ ጫፋና ቻኮጅሎ ጥፋተኛ ሆነው ከተገኙ በኬንያ ሕግ መሰረት እስከ 30 ዓመት እስራት ወይም የ30 ሚሊዮን የኬንያ ሺሊንግ ቅጣት ሊወሰንባቸው ይችላል ተብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ አስራ ሁለት የእስያ ሀገሮችን ጎብኝተው ወደ አገራቸው ሲመለሱ በንግድ ጉዳይ ላይ አብይ መግለጫ እሰጣለሁ ብለዋል። ፊሊፒንስ በሚካሄደው የእስያ አገሮች መሪዎች ጉባኤ ጎን ዛሬ ባደረጉት ንግግር ንግድን አስመልክቶ አበይት መሻሻሎች አድርገናል ነው ያሉት። ጉብኝታቸው ቻይናን ላቀፉ በርካታ ኩባንያዎች የሶስት መቶ ቢሊዮን ዶላር ሽያጭ አስገኝተዋል ሲሉም አክለዋል። አድርጋለሁ ስላሉት የንግድ መግለጫ ግን የሰጡት ፍንጭ የለም። ፕሬዚዳንቱ ይህን ያሉት በጉባኤው ጎን ከጃፓንና ከአውስትራሊያ መሪዎች ጋር ተገናኝተው በተነጋገሩበት ወቅት ነው። ሶስቱ ሀገሮች ስለ ሰሜን ኮሪያና ስለ ሌሎች ጉዳዮች መነጋገራቸውም ተጠቁሟል። ፕሬዚዳንቱ ሰላሳ አንደኛውን የደቡብ ምስራቅ አገሮች እስያ አገሮች ማህበር ጉባኤ መክፈቻ ላይ ባሰሙት ንግግር ህገ ወጥ ሱስ አስያዥ መድኃኒት ለህብረተሰባችን አደጋ ነው ነው ያሉት። ወንጀሉን እንዴት መቆጣጠር እንደሚቻል ግን አልተናገሩም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሩሲያው ፕሬዝደንት ቭላዲሚር ፑቲንና ሩሲያ አምና በተካሄደው የዩናይትድ ስቴትስ ምርጫ ውስጥ እጃችንን አላስገባንም የሚል ስሜት እንዳላቸው አምናለሁ ብለዋል። ትራምፕ ሀኖይ ላይ ከቪትናም ፕሬዝደንት ትራን ዳይ ኳን ጋር ሆነው ባደረጉት ጋዜጣዊ ጉባኤ ግን ሩሲያ በፕሬዝዳንታዊ ምርጫ ውስጥ ጣልቃ መግባቷን የሚያመለክተውን በአሜሪካ የስለላ አገልግሎት የተገኘውን መረጃንም አምናለሁ ብለዋል። በአሁኑ ወቅት በጥሩ ሰዎች በሚመራው የስለላ አገልግሎታችን ላይ እምነት አለኝ ሲሉ አረጋግጠዋል። በኢራቅና ኢራን ድንበር ላይ ትላንት በደረሰ ከባድ የመሬት ነውጥ ከአራት መቶ ሰዎች በላይ መሞታቸው ሁለት ሺ አምስት መቶ መቁሰላቸው ተገለጠ። የኢራን መንግስት መገናኛ ብዙሀን አራት መቶ ሰባት ሰዎች ማለቃቸውን ዛሬ አመልክተዋል። ብዙዎቹ የሞቱት ሄርማን ሻህ በተባለው ክፍለ ግዛት በምትገኘው ሳርፖል ኤ ዛሃብ በተባለች ከተማ መሆኑንም ዘግበዋል። የመድንና የረዴት ሰራተኞች የተጎዱትን ለመርዳት ሲሉ ሌሊቱን ሙሉ ሲማስኑ አድረዋል። የነውጡ መለኪያ ሰባት ነጥብ ሶስት በሄክተር ስሌት እንደሆነና ማዕከሉ ሃላብጃ በተባለች የኢራቅ ኩርዲስታን ክልል ከተማ እንደነበርም ዩናይት ስቴትስ የጂኦሎጂ ወይም የምድር ምርምር ጥናት አመልክቷል። የኢራቁ ጠቅላይ ሚኒስትር ሃይደር አላባኒ የጤናና የረድኤት አገልግሎቶችን እርዳታ ለማቅረብ የቻሉትን ያህል እንዲያደርጉም መመሪያ መስጠታቸው ተመልክቷል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚያ አበቃ። ክብራትና ክብራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው የሚተላለፍላችሁ። የምሽቱ አስተናጋጆቻችሁም አሉላ ከበደና አዳኒት ፍሳሀየንን። አሁን የዕለቱን አብይ ርዕስ በጠቅላይ ሚኒስትር ኃይል ማርያም ደሳለኝ የተመራው የኢትዮጵያ ብሔራዊ ደህንነት ምክር ቤት ሰሞኑን ዝርዝር የሥራ እቅዱን ይፋ አድርጓል። የምክር ቤቱ ጽህፈት ቤት ኃላፊ የሆኑት የመከላከያ ሚኒስትሩ ሲራጅ ፈጌሳ እንዳሉት በአንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት የፌዴራልና የክልል የጸጥታ መዋቅሮች በቅንጅት መስራት አስፈላጊ ነው። በሀገሪቱ ወቅታዊ ጉዳዮች ላይ ባለው ሳምንት ባለፈው ሳምንት ከመንግስት ጋር የተወያዩት ተቃዋሚዎች ግን ምክር ቤቱ ስለ መኖሩ እንኳን እንደማያውቁ ተናግረዋል። ለሀገሪቱ የሚበጀውም ለሕዝቡ ጥያቄዎች ምላሽ መስጠት ነው ብለዋል የሜአድ ምክትል ፕሬዚደንት አቶ ሙልጌታ አበበ። እስክንድር ፍሬው ተከታዩን ዘገባ ልኳል። በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተመራው የብሔራዊ የደህንነት ምክር ቤት ስብሰባ የፌዴራልና የክልል ባለስልጣናትና የጸጥታ መዋቅሮች አመራሮች የተሳተፉበት ነው። ምክር ቤቱ የአገሪቱን ሰላምና ጸጥታ በዘላቂነት ለማስጠበቅ በሚል ያዘጋጀውን ዝርዝር የስራ እቅድ ይፋ ማድረጉም በአገር ውስጥ የመገናኛ ብዙሀን ተገልጿል። ለእነዚሁ የመገናኛ ብዙሀን መግለጫ የሰጡት ደግሞ የመከላከያ ሚኒስትሩና የምክር ቤቱ ጽህፈት ቤት ኃላፊ አቶ ሲራጅ ፈጌሳ ናቸው። የአስቸኳይ ጊዜ አዋጅ ከተነሳ በኋላ በአብዛኛዎቹ የአገሪቱ አካባቢዎች ሰላምና ጸጥታ መረጋገጡን ሚኒስትሩ ጠቅሰዋል። አሁንም በአንዳንድ አካባቢዎች የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት ግን የመከላከያ ሰራዊትን ጨምሮ የፌዴራልና የክልል የጸጥታ መዋቅሮች በቅንጅት መስራት አስፈላጊ መሆኑን አብራርተዋል። የጸጥታ ኃይሎቻችን በየደረጃው ያሉት በተመክሮም፣ በብቃትም በህዝባዊነታቸውም የተረጋገጠላቸው የጸጥታ መዋቅሮች አሉ በፌዴራልም በክልልም ስለዚህ እነኚህ አካላት በዋነኛነት ተቀናጅተው አንዱ የሚጎለውን ክፍተት ሌላው እየሞላ ወጥ በሆነ መልክ ስራቸውን መስራት ይኖርባቸዋል። ያ ማለት የአንደኛውን ስልጣን ሌላው በሚጋፋ መልክ ሳይሆን በየስልጣን ደረጃቸው ተቀናጅተው ነው የሚሰሩት። ይህን ስራ በጋራ ያቅዳሉ፣ በጋራ ተገብራሉ። በፌዴራል ምክር ቤቶችም በክልል ስልታ ምክር ቤቶችም ጭምር ማለት ነው። እዚህ አንጻር ጥሩ መግባባት ጥሩ መናበብ ተፈጥሯል። በቅንጅት ከመስራት አንጻር ከመግባባት ላይ መደረሱንም ነው ሚኒስትሩ የተናገሩት። የዜጎች የህዝቦች ሰላማዊ የሆነ እንቅስቃሴዎች በምንም ሁኔታ መታወክ የለባቸውም። ስለዚህ ስራ በተደራጀ በተጠናከረ መልክ እንዲሰራ ደግሞ ከፌዴራል እስከ ክልል እያንዳንዱ ክልል ደግሞ ከክልል በታች እስከ ቀበሌም ያለውን እቅዱን በዝርዝር ከየአካባቢው ነባራዊ ሁኔታ በመዘርዘር አቅዶ ወደ ተግባር መገባት እንዳለበት ነው መግባባት ተፈጥሮ ነው። ከገዢው ፓርቲና መንግስት ጋር እየተደራደሩ ያሉ አንዳንድ ተቃዋሚ ፓርቲዎች ግን ስለ ምክር ቤቱ መኖር እንኳን እንደማያውቁ ገልጸዋል። አስራ ስድስቱ ተቃዋሚ ፓርቲዎችና መንግስት በአገሪቱ ወቅታዊ ሁኔታ ላይ ከሳምንት በፊት መወያየታቸውን የመያድ ምክትል ሊቀመንበር አቶ ሙሉጌታ አበባ አስረድተዋል። በዚህ ውይይትም ቢሆን ግን ስለዚህ ምክር ቤት የተነሳ ነገር የለም ባይ ናቸው። ስለ ምክር ቤቱም ሆነ ስለ ዝርዝር እቅዱ ለማወቅም ሆነ አቋም ለማንጸባረቅ በቀጣይ የሚሆነውን እንደሚጠብቁ ምን ያስረዱት። እንዴት እንደሚፈጸም ዝርዝር ነገሩን ማየት እንፈልጋለን። አሁን ተግባራዊ ሲያደርጉት እንዴት እንደሚያስፈጽሙ ከዚህ በፊት የምናውቀው ነገር የለም። ከዚያ ዝርዝር ነገር ተነስተን ግን የድርጅት አቋምን መግለጫ እናወጣለን። በዚህ ጉዳይ ላይ በአገሪቱ ዘላቂ ሰላምና ጸጥታ የሚያመጣው ግን ሕዝቡን ማዳመጥ ብቻ መሆኑን የመያድ ምክትል ፕሬዝዳንት ተናግረዋል። ለግጭቱ መፍትሄ ይሆናል ወይም ለዚች ሀገር መረጋጋት ለሕዝቦቿም ሰላም መፍትሄ ይሆናል ብለን የምናስበው የህዝቡን ጥያቄ መመለስ ነው። ሌላ ምንም መፍትሄ ሊሆን የሚችል ነገር የለውም። ጥያቄው የህዝቡ ጥያቄ፣ የዲሞክራሲ ጥያቄ፣ የመብት ጥያቄ፣ የመልካም አስተዳደር እጦት ጥያቄ በጣም ረጅም ጊዜ ስንለው የቆየነው ጥያቄ ነው። አሁን ተጠራቅሞ ኢህአዴግ እግር ስር የወደቀው እና ሊያራምደው ያልቻለው ኢህአዴግን እራሱ ለረጅም ጊዜ ስንነግረው የቆየነው ነገር ነው። አሁንም ቢሆን ኢህአዴግ የህዝቡን ጥያቄ ተቀብሎ ማስተናገድ ካልቻለ መመለስ ካልቻለ የፈለገውን የሚያክል የጸጥታ ኃይል ቢቋቋም የትኛውን የሚያክል ቢሄድ ይሄ ሰላም ይረጋገጣል የሚል እምነት ከባድ ነው ብሎ ማመን። ምክንያቱም በኃይል የሚመጣ ሰላም ዘላቂ አይደለም። በኃይል የሚመጣ መፍትሄ ዘላቂ መፍትሄ ሊሆን አይችልም። በመነጋገር የህዝቡን ጥያቄ ለመመለስ ዝግጁ መሆን አለበት ኢህአድግ። በዚሁ የደህንነት ምክር ቤት ስብሰባና ዝርዝር የስራ እቅድ ላይ ከመንግስት ተጨማሪ መረጃ ለማግኘት እየሞከርኩ ነው፣ እንደተሳካ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ነው። እስገንድር ፍሬውን ለዘገባው አመሰግናለሁ። አድማጮች፣ ወደ ሁለተኛው የመጽሔት ርዕስ እንሻገር። መድረግ በኢትዮጵያ ላይ አንዥ ካለው አደጋ ጥፋት ሊታደጋት የሚችለውና ብቸኛውም አማራጭ ስርነቀል የፖለቲካ ነውጥ ለውጥ ነው ሲል አሳሰበ። ይህ ሊመጣ የሚችለውም ገዢው ፓርቲ ከሌሎች በአገር ጉዳይ ላይ ያገባኛል ከሚሉ የፖለቲካ ኃይሎች ጋራ በመምከርም እንደሆነ አመልክቷል። መለስካቸው አመሃ ዝርዝሩን ይዘዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በሳምንቱ መጨረሻ ላይ ባሰራጨው የጽሑፍ መግለጫ ኢትዮጵያን ከቀጣይ ትርምስና ጥፋት ለመታደግ ስር ነቀል መፍትሄ የመሻት ጉዳይ እጅግ አጣዳፊ ተግባር ነው ብሏል። ከዚህ በተለየ መልኩ ደግሞ የመድረክ መግለጫ በተሰራጨበት ተመሳሳይ ጊዜ የሀገሪቱ የሰላምና ጸጥታ ምክር ቤት ጽህፈት ቤት ኃላፊና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ካለፈው ዓመት ጀምሮ የነበረውን የጸጥታ ሁኔታ ምክር ቤቱ እንደገመገመ ተናግረዋል። ለሀገር ውስጥ ጋዜጠኞች እንዳብራሩት ከሆነ የአስቸኳይ ጊዜ አዋጁ ከተነሳ ወዲህ ከጥቂት የሀገሪቱ አካባቢዎች በስተቀር በአብዛኛው ኢትዮጵያ ሰላምና መረጋጋት ሰፍኗል። ይሁንና በተለያየ ደረጃ ይሁን እንጂ በእያንዳንዱ ክልል የጸጥታ ስጋት አለ ብለዋል። ከዚህ አኳያ የመድረክ ከፍተኛ ስጋት በተለይ ምን እንደሆነ እንዲያብራሩልኝ የመድረክ የህዝብ ግንኙነት ኃላፊና የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹን ጠየቅኳቸው። ዜጎች በቀላሉ በታጣቂዎች የሚሞቱ ከሆነ ዜጎች በቀላሉ የሚደበደቡ የአካል የመጉደል አደጋ የሚደርስባቸው፣ የሰብአዊ መብት ጥሰት የሚፈጸምባቸው፣ የስደት የመታሰር የሞት አደጋ በህዝባችን ላይ ባለበት ለዚህ ኃላፊነት የሚወስድ መንግስት በጠፋበትና ሰውን የገደሉ እንደ አውሬ አባረው የገደሉ ሰዎች በህግ አግባብ የማይጠየቁበት ስርዓት ውስጥ ስላለን ይሄ በዜጎቻችን ላይ የሚደርሰው ጉዳይ አሳስበውናል። በመግለጫው የተሳለው አጠቃላይ የአደጋ ገጽታ የተባለው ትርምስና ጥፋት ተጨባጭ እንደሆነና የተጋነነ ነገር እንደሌለበትም አቶ ሙላቱ ምሳሌ በመቁጠር ያመለክታሉ። መግለጫው እንዳስታወሰውም በየቦታው በተከሰቱ ግጭቶች የበርካታ ዜጎች ህይወት በአሰቃቂ ሁኔታ ያለፈበትና ከፍተኛ ግምት ያላቸው ንብረቶች የወደሙበት በመቶ ሺዎች የሚቆጠሩ ዜጎች የተፈናቀሉበት አሳዛኝ ሁኔታዎች ተከስተዋል ይላል። ጨምሮም የግዛት ማስፋፋት አጀንዳ ባነገቡ የኢህአዴግ ካድሬዎች አደራጅነት እና አነሳሽነት በየአካባቢው ህዝብን ከህዝብ ጋር ማጋጨት በተለይም በኦሮሞ፣ በአማራ፣ በሶማሌ፣ በኮሬ፣ በቡርጂ ህዝቦች ላይ ጉዳት መድረሱ የሰሞኑ አሳዛኝ ክስተት ነው ሲል የመድረክ መግለጫ ያትታል። አቶ ሙላቱ ገመቹ እንዲህ ሲሉ ያክላሉ። ታጣቂዎች ናቸው በየቦታው አንዱን ከአንዱ ላይ የሚያነሳሱት። ስለዚህ ይሄ የታወቀ ነው። አይተናል። ኦሮሚያ ውስጥ ምንድን ነው እየተካሄደ ያለው? ለምሳሌ ሰሜን ሸዋ ውስጥ በቀደም ታጣቂዎች ናቸው የተገኙት ህዝብ መካከል የሆነ ግን ባንዲራ ይዘው ቦምብ ይዘው መሳሪያዎች ተገኝተዋል። ማስረጃ አለ። መቱ ላይ ሂድ፣ መቱ ላይ ነቀምት ላይ በየቦታው የተደረጉት ህዝብ መካከል ግጭት እንዲፈጠር የሚያደርጉ የዚህን ተልእኮ የያዙ ሰዎች ናቸው። ምንድን ነው ሟቸው? ለምንድን ነው ይሄ ሁሉ የሚፈጸመው? ነው ይሄ ሰይጣናዊ ተግባር። በጣም አሳዛኝ የሆነ ህዝብ መካከል የሚደረገው ነገር ሁሉ ያሳዝናል። በኢትዮጵያ ላይ ተፈጽሞ የማይታወቅ ነገር እየተከናወነ ስለሆነ አሁን ክሪቲካል ደረጃ ላይ ደርሰናል ብለን ይህንን መግለጫ ያወጣ ነው። በዚህ ምክንያት ነው ባለፈው ሳምንት ሐሙስ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን በመጥቀስ መገናኛ ብዙሃን የዘገቡት ከዚህ ጋር ብዙ የሚራራቅ አይመስልም። ከጸረ ሰላምና አሸባሪ ኃይሎች ጋር ግንኙነት ያላቸውና በሀገሪቱ ውስጥ ከሚታየው አለመረጋጋት ፖለቲካዊ ጠቀሜታ ለማግኘት የሚሰሩ ኃላፊዎች በህግ ይጠየቃሉ ማለታቸውን እነዚሁ መገናኛ ብዙሃን ዘግበዋል። መድረግ ግን ሀገሪቱ ያለችበት ሁኔታ ከዚህም በላይ የከፋ ነው ሲል ይገልጻል። መንግሥት እንግዲህ የዘጎችን መብት ማስጠበቅ ካልቻለ፣ አንድ ታጣቂ ተነስቶ ከቤት አባሮ ራሱ የሚቀመጥ ከሆነ ይህንን ማስከበር ባልቻለበት ሁናቴ መንግስት አለ ብሎ መቀበል በጣም አስቸጋሪ ነው። ለዚህ ነው ማለት ነው ነው ሀገሪቱ ውድቀት አፋፍ ላይ ጥፋት ምን ማለት ነው? ሁለት መቶ ሺህ ህዝብ በጠበንጃ ኃይል ከቤቱ ተባሮ ሜዳ ላይ መቀመጥና ሀይ ብሎ ወደ ቤቱ የሚመልስ አካል መጥፋቱ ከዚህ በላይ ምንድ ነው የሚመጣ? ምንድ ነው የሚደረገው? እኔ እኮ በቀላሉ ከአንተን ጉልበት ካለኝ አቅም ካለኝ አንተን ከቤት ከነቤተሰቤ ቤተሰቤ እዚህ መስቀል አደባባይ ላይ ቁጭ ብለህ ዛ ትለምናለ እንጂ እሱ አባሮኛል፣ እንዲህ አድርጎኛል እና መልስልኝ የምትለው ሰው የለም። የዚህ አይነት ነገር ነው እየተፈጸመ ያለ መድረክ የችግሩ መፍትሔ ነው የሚለውንም አቶ ሙላቱ አስረድተዋል። የዚችን ሀገር መጻኢ ዕድል ምን መሆን አለበት የሚለውን መመካከር አለበት እና ይሄ ሁሉ ጉዳይ ደርሷል ዜጎች የመደብደብ የአካል መጉደል የሰብአዊ መብት ጥሰት የስደት የመታሰር የሞት አደጋ እና በህዝባችን ላይ ይሄ እየደረሰ ነው። ይሄንን ነገር ለአንድና ለመጨረሻ ዘላቂ መፍትሄ ለመፈለግ ተቃዋሚዎቹ በአንድነት መጥቶ አሁን ዝም ብሎ በየጎራው ቡድን ተፈጥሮ የሚደረጉ አይነት ሳይሆን ሁሉም መጥቶ ፍርጥርጥ ያለ ሁኔታ ተነጋግሮ በመጨረሻ ላይ ህዝብ የሚስማማበትን መንግስት መፍጠር ነው። ይህ ነው ፋይዳ ያለው እንጂ ከዚህ ውጭ አሁን የሚሆነው ነገር ሁሉ ጊዜ ማጥፋት ነው። ጠቅላይ ሚኒስትሩ በመሩት የብሔራዊ ሰላምና ጸጥታ ምክር ቤት ስብሰባ ላይ ጠንካራ ማስጠንቀቂያ ሰጥተዋል። ለፓርቲና ለመንግስት ሹማምንት በሰጡት በዚህ ማስጠንቀቂያ በቅርቡ በብዙ የሀገሪቱ ክፍሎች ተከስተው በነበረው አለመረጋጋት እጃቸው ያለበት ሁሉ በህግ ይጠየቃሉ ብለዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የሩሲያው ፕሬዚዳንት ቭላዲሚር ፑቲን በአምናው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ውስጥ ጣልቃ አልገባችም ሲሉ ያስተባበሉትን ፕሬዚዳንት ዶናልድ ትራምፕ ለመቀበላቸው አስተዳደራቸው እየተከላከለ ነው። በዩናይትድ ስቴትስ ፖለቲካ ውስጥ የሩሲያን ጣልቃ ገብነት በተመለከተ የምተማመነው የደህንነት መስሪያ ቤታችን ክትትል አድርገው በሚያገኙት ውጤት ላይ ነው ሲሉ ፕሬዚዳንት ትራምፕ ተናግረዋል። ይሁንና እሳቸው ያሉትን ትላንት እሁድ ረዳቶቻቸው አጠናክረው ሲያስተባብሉ ተሰምተዋል። የቪኦኤ ላቲካ ሆክ ያጠናከረችው ዘገባ ዝርዝሩን ይዟል። ቆንጅታ የታቀርበዋለች። ሚስተር ትራምፕና ሚስተር ፑቲን በሳምንቱ መጨረሻ ቪየትናም ውስጥ በተካሄደው የእስያ ፓሲፊክ ተዋሳኝ ሀገሮች የምጣኔ ሀብት ትብብር የመሪዎች ጉባኤ ጎን ኦፊሴላዊ ባልሆነ መንገድ ተነጋግረዋል። በቅዳሜው ጋዜጣዊ ጉባኤያቸው ታዲያ ፕሬዚደንት ትራምፕ ሲናገሩ የዩናይትድ ስቴትስ የደህንነት መስሪያ ቤቶች ሩሲያ ፕሬዚደንታዊ ምርጫው ላይ ተጽዕኖ ለማሳደር ተንቀሳቅሳለች ሲሉ የደረሱበትን ድምዳሜ እቀበላለሁ ብለዋል። አያይዘውም ያ ሆኖ ሳለ አሁን ግን ይበልጡን ክብደት ወዳላቸው ጉዳዮች ማምራት ይኖርብናል ብለዋል። ሩሲያን ሁልጊዜም ከመጣላት ይልቅ በወዳጅነት ብንይዛት ለዓለምም ሆነ ለሀገራችን ከጉዳቱ ጥቅሙ እንደሚያመዝን ይሰማኛል። ከእሳቸው የቀደሙት ፕሬዚደንት ባራክ ኦባማና የውጭ ጉዳይ ሚኒስትራቸው የነበሩት ሂለሪ ክሊንተንም ቢሆኑ የዩናይትድ ስቴትስንና የሩሲያን ግንኙነት ሳይሳካላቸው በመቅረቱ እንጂ ለማደስ ፈልገው እኮ ነበር ሲሉ ሚስተር ትረምፕ አክለዋል። ፕሬዚደንት ትረምፕ በዓለም አቀፍ ጉዳዮች ዙሪያ የሩሲያን ትብብር የሚፈልጉ መሆናቸውን ትናንትና በብዙሃን መገናኛዎች ለቃለመጠይቅ የቀረቡ ያስተዳደራቸው ባለስልጣናት ሲያስረዱ ነበር። አንደኛው የገንዘብ ሚኒስትራቸው ስቲቭ ምኑቺን ናቸው። አሁን እንግዲህ ከዚህ ጉዳይ መሻገርና ወደፊት መራመድ ይኖርብናል። ፕሬዚዳንቱም ያተኮሩት ሰሜን ኮሪያንና ሶሪያን በመሳሰሉ በጣም ትልልቅ ጉዳዮች ነው። በእነዚህ ጉዳዮች ደግሞ ከሩሲያ ጋር መስማማት የጋራ ዓላማ መያዝ ያስፈልጋል። እንደኔ እምነት አሁን ትልቁ ነገር ይሄ ነው። የፕሬዝደንቱ የእስያ ጉብኝት በዓለም አቀፍ ጸጥታና ሽብርተኝነትን በመዋጋት ላይ ያተኮረ መሆኑን ያስተዳደራቸው ባለስልጣናት ገልጸዋል። የፕሬዝደንቱ አማካሪ ኬሊያን ካንወይ እኚህ ሰው ማለት ፕሬዚደንት ትራምፕ አስተዳደሩን ከተረከቡ ገና ዘጠኝ ወይም አስር ወራቸው ነው። የተተራመሰ ሁኔታ ነው የተረከብ ነው። ኒውክሊየር መሳሪያ የያዘችውን ሰሜን ኮሪያን ከኢራን ጋር የተደረሰውን ውል፣ ሌሎቹንም በዓለም ዙሪያ ያሉ ችግር ያለባቸው አካባቢዎችን ጨምሮ ማለት ነው። እሳቸውም ቢሆኑ እዚህ ጽህፈት ቤታቸውም ሆነ ወደ ውጭ አገር ሲሄዱ ጥረት የሚያደርጉት ለሁሉም የተሻለ ሁኔታ ለማምጣት ነው። የፕሬዝደንቱ አማካሪ ኬልያን ካንዌይ ይህን ይበሉ እንጂ የቀድሞ የማዕከላዊ ስለላ ድርጅት የሲአይኤ ዲሬክተር ጃን ብረነን እና የቀድሞ የብሔራዊ ስለላ የኤንኤስኤ ዲሬክተር ጄምስ ክላፐር ትናንት ለሲኤንኤን ቴሌቪዥን በሰጡት ቃለ መጠይቅ ፕሬዝደንት ትራምፕን የሩሲያና የቻይና መሪዎች እያታለሏቸው ነው ብለዋል። ሩሲያ ለዓለም የሚበጀውን ለማድረግ አስባ ትንቀሳቀሳለች ብሎ መገመት የዩናይትድ ስቴትስን ደህንነት ከባድ ጉዳት ላይ የሚጥል ነው ሲሉም አስጠንቅቀዋል። ቀደም ብሎ አንጋፋ ሪፑብሊካን ሴኔተር ጃን መኬይንም ትራምፕ በሶሪያ ጉዳይ የፑቲንን ትብብር መሻታቸውን ነቅፈዋል። ቅዳሜ ዕለት ባወጡት መግለጫ ሴኔተር መኬን ለሶሪያ ቀውስ ፖለቲካዊ መፍትሄ እንዳይገኝ ቀንደኛዋ እንቅፋት የሆነችው ነፍሰ ገዳዩን አገዛዝ የምትደግፈው ሞስኮ ነች ሲሉ አስረድተዋል። የዋሽንግተኑ የኢትዮጵያ የጋራ ግብረ ኃይል የተባለው ቡድን ባለፈው ቅዳሜ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ የተቃውሞ እንቅስቃሴ አድርገዋል። የተቃውሞ እንቅስቃሴውን ያካሄዱ ከነበሩ ሰዎች ሁለቱ ታስረዋል። ያነጋገራቸው አላ ከበደ ነው። ቀጥሎ ይቀርባል።

ለዜና የበቃውንና በስፍራው የነበረውን ትዕይንት ከሚያሳየው በኢንተርኔት ከተሰራጨው የቪዲዮ ምስል የተወሰደ ድምፅ ነው። ቀደም ብሎ የሰማችሁት ከሰልፉ አስተባባሪዎች አንዱ ታዲያ ራሳቸውን በማስተዋወቅ ስለሆነው ይመልሳሉ። አመሰግናለሁ ለሰጠኝ እድል አቶ አሉላ፣ እንዲሁም ቪኦኤ ጣሶ መላኪዎ ትባላለው። የዋሽንግተን ዲሲ የጋራ ግብረ ኃይል አስተባባሪ አባል ነኝ። አቶ ጣሰው፣ ቀደም ብለን በቪዲዮ ምስል ካሰራጫችሁ ላይ እንደ ተከታተል ነው፣ ባለፈው ቅዳሜ የዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ደጃፍ የተቃውሞ እንቅስቃሴ ያካሄዳችሁ ነበር። ቪዲዮ እንደሚያሳየው በጊዜው ሁለት አባሎቻችሁ በቅጥር ግቢ ውስጥ የተቃውሞ ድምጻቸውን ባንዲራ ይዘው እያሰሙ የነበሩ አንድ ሰው ና ሌላ ሁለተኛ አባላችሁ መታሰራቸውን የተረዳ ነው። እስኪ በዛ ሰዓት የሆነውን ነገር ባጭሩ ያስረዱን። የትኛውን ጉዳይ ለመቃወም በስፍራው ተገኛችሁ? ምንስ ሆነ? እኛ እንግዲህ ኤምባሲው የሄድነው በወላይታ የልማት ማህበር የሚባል ድርጅት ወላይታ አካባቢ የሚኖሩ ማህበረሰቦችን እዚህ በሰሜን አሜሪካ ያሉትን በማሰባሰብ አገር ቤት ከገበሬው ላይ የተነጠቀ መሬት ለማከፋፈልና የልማት ውይይት ለማድረግ የጠራው የሁለት ቀን ዝግጅት ነበረ እና የተጠራው ዝግጅት ከጭቁኑ ሕዝብ ላይ በተነጠቀ መሬት ለመከፋፈል ስለሆነ ያንም በመቃወም ድምጽ ለሌለው ወገም ድምጽ ለመሆን ነበረ በኤምባሲው የተገኘ ነው። በስፍራው በተገኛችሁበት ጊዜ ቀደም ብዬ እንደጠቆምኩት አንድ ሰው ድምፃቸውን ከፍ አድርገው ተቃውሟቸውን እያሰሙ ይታያሉ። የኢትዮጵያን ባንዲራ ይዘው ነው ግቢ ውስጥ የሚንቀሳቀሱት ደንብ በመተላለፍ በፖ ፖሊሶች መታሰራቸውን የተመለከትነው በዛው ቪዲዮ ምስል ላይ። እንዲሁም እርሳቸውን ከፖሊሶች እጅ ለማስለቀቅ ወይም ፖሊሶች እንዲለቋቸው ሲጠይቁ የነበሩ ሌላ ሰውም መታሰራቸውን ተመልክተናል። ማናቸው እነኚህ ሰዎች? አሁን ያለው ሁኔታ ምን ይመስላል? ለምንስ ታሰሩ? የተነገራችሁ የምታውቁት ካለ ያ ደንብ መተላለፍ የትኛው ይሆን? እንግዲህ በዛ በቦታው ላይ በነበርንበት ጊዜ አጋጣሚ ሰዎች ሲገቡ ሲከፈት ውስጥ አብረን በመግባት ባንዲራውን ለመቀየር ሙከራ አድርገን ነበር። ነገር ግን ባንዲራው በቁልፍ የተቆለፈ ስለሆነ ያንን ማድረግ ስላልተቻለ በግቢ ውስጥ ድምጻችንን ያሰማን ነበረ። በመጨረሻ እንግዲህ ፖሊሶች መጥተው ከግቢው እንድንወጣ ስንጠይቅ የተፈጠረ ሁኔታ ነው። አቶ ሽመልስ የተያዘው አቶ ሽመልስ ከግቢ ውስጥ ሲወጣ እየተናገረ እንደሰማችሁት አገር ቤት እየተደረገ ባለው ጭቆና ብዙ ወገኖቻችን እየታሰሩ እኛም ደግሞ እዚህ ተካፋይ መሆናችንን ለማሳየት ሁም ብሎ ፈልጎ ያደረገው ነገር ነው። አንዱ የአክቲቪዝም እንግዲህ አንደኛው ፓርት ነው እንጂ ምንም ወንጀል የመስራት ወይ ምናምን አይደለም። የተፈጠረው ታስቦ የተደረገ ነገር ነው። ሁለተኛው ደግሞ አቶ ዮሐንስ ታከለ ነው። እሱ ደግሞ ውጭ ከወጣ በኋላ ያው ይዞት የነበረውን ፖሊስ እንዲለቀው እየጠየቀው በነበረበት ጊዜ በዛ ሁኔታ ላይ ነው እሱን የያዘው አቶ ጣሰው ግብረ ኃይላችሁ በተለያዩ ጊዜያት ኢትዮጵያ ውስጥ የመብት ጥሰት ተፈጽመዋል ባላችሁባቸው በተደጋጋሚ ሰላማዊ ሰልፎችን በማስተባበር ስትወጡ ትታወቃላችሁ በዚህ ሰላማዊ ሰልፋችሁ ከኢትዮጵያ ኤምበሲ እንዲሰጣችሁ የጠበቃችሁት መልስ ነበር የተሰጠ ነገር አለ ወይስ ሂደቱ በዚያው ተቋጨ? አዎ፣ እኛ በመሰረቱ ወደዛ ስንሄድ ከእነሱ ምንም አይነት መልስ እንጠብቀን አይደለም እንዲሰጡንም ጥያቄም አላቀረብንም። ድምጻችንን በድምጽ አልባው ለሆነ ወገናችን ድምጽ ለመሆን ብቻ ነው የሄድነው እዛ ምናልባት የሚመጡት ሰዎች ደግሞ እያደረጉት ነገር ከዛ ከጭቁን ሕዝብ ላይ የተነጠቀን ነገር ለመቀራመት መሆኑን እንዲረዱ እንዲያውቁ ያንን ለመግለጽ ነው የሄድነው። ማንም መቶ የሰጠን መልስም የለም እኛም የጠየቅነው ነገር የለም። እዛ ውስጥ የነበረው ሰልፉ የነበረው ቅዳሜ ስለነበረ ቅዳሜ የፌዴራል ሆሊዴ ነው እሁድም ያው እሁድ ነው። ስለዚህ ዳኞች ስላልነበሩ ለዛሬ ድረስ ቆለመቆየት ችለዋል። በመጨረሻ መጨረሻ ላይ ዛሬ ጠዋት ኮርት ደን እንደተነገረን ዮሀንስ ታከለ የተከሰሰበትን ውድቅ ተደርጎ፣ ያው ዛሬ ከሰአት በኋላ ቀኑ ሁለት ሰዓት ይለቀቃል። አቶ ሽመልስ ደግሞ ሰባት ሰዓት ላይ ቀጠሮ አለው ከዳኛ ጋር እንግዲህ ኮርት ይቀርባል። እሱ ደግሞ አቶ ጣሰው መላኬ ህይወት የዲሲ ግብረ ሀይል ከአስተባባሪዎቹ አንዱ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። ልሰጠኝ ድል ቴንኪ አድማጮች ከኢትዮጵያ ኤምባሲ ከዋሽንግተኑ የኢትዮጵያ ኤምባሲ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ታዲያ በነገው ምሽት ፕሮግራማችን መልሱን እንዳገኘ እናካትታለን። እንዲሁም ከተቃውሞ እምቢተኝነትና አሁን የተከናወነውን በመሰል እንቅስቃሴ ውስጥ እንዴት ይታያል የሚለውን አስመልክቶ ሌላ ቃለ ምልልስ ይዘናል። ሁለቱንም ሰዓት እንደፈቀደልን በነገው ምሽት እናቀርባለን። አድማጮች አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ አንድ መሆኑን ያመለክታል ርዕሰ ወሬዎቹን ከዳነች ፍሳዬ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለሶስት ቀናት የሥራ ጉብኝት ቋታር ገብተዋል ጉብኝቱ የሁለቱን አገሮች ግንኙነት በማጠናከር ላይ ያተኮረ መሆኑን ከልኡካኑ ቡድን ጋር የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ገልጸዋል። ኢትዮጵያውያንን በሕገ ወጥ መንገድ በማዘዋወር የተከሰሱ ሁለት ግለሰቦች ዛሬ ኬንያ ፍርድ ቤት ቀረቡ። በሶማሊላንድ ግዛት እንደ አውሮፓ አቆጣጠር ከ2003 ዓ.ም አንስቶ በ14 ዓመታት ውስጥ ማለት ነው ሶስት ለሶስተኛ ጊዜ ፕሬዝዳንታዊ ምርጫ ለማካሄድ የምርጫ ጣቢያዎች ተከፍተው ውለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስራ ሁለት የእስያ ሀገሮችን ጎብኝተው ወደ ሀገራቸው ሲመለሱ በንግድ ጉዳይ ላይ አብይ መግለጫ እሰጣለሁ ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሩሲያው ፕሬዚደንት ቭላዲሚር ፑቲን እና ሩሲያ አምና በተካሄደው የዩናይትድ ስቴትስ ምርጫ ውስጥ እጃችንን አላስገባንም የሚል ስሜት እንዳላቸው አምናለሁ ብለዋል። አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና አራይት ሳሀየነን ሁለተኛውን አጋማሽ ስርጭታችንን በእርሰ ወሬዎቹ ጀምረናል። አሁን ሳምንታዊ ስፖርት ይቀርባል። አዘጋጅና አቅራቢ ሰለሞን ክፍሌ ነው። እንደምናምሽታችሁልኛል የተከበራችሁ አድማጮቼ፣ ዛሬም ሰፋ ያለውን ጊዜ የያዘው በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ የረጅም ርቀት ሩጫ ውድድሮች የኢትዮጵያ አትሌቶች ድል መጎናጸፋቸውን የተመለከተ ነው። ሌሎች ስፖርት ዜናዎችም አሉን። አብራችሁን ቆዩ። የትላንቱን 14ኛውን የአታፖርካ ስፔን ዓለም አቀፍ አገር አቋራጭ ሩጫ ውድድር ዜና አላስቀድም። በሁለቱም ጾታዎች ነው የኢትዮጵያ አትሌቶች ያሸነፉት። የወንዶቹን ጌታነ ታምሬ ሞላ፣ የሴቶቹን ሰንበሬ ተፈሪ ቀድመው ገብተዋል። ሰንበሬ ተፈሪ የሴቶቹን በድል እንደምታጠናቅቅ ቀድሞውኑ የተገመተ ነበር። በወንዶቹ ግን በአምስት ሺህ ዓለም ሻምፒዮኑ ሙክታር ኢድሪስና በአገር አቋራጭ ከ20 ዓመት በታች ወጣቶች ባለድሉ ጄኮብ ኪፕሊሞን የመሳሰሉ ጠንካራ ሯጮች ባሉበት ውድድር ጌታነ ታምሬ ሞላ ያሸንፋል ተብሎ አልታሰበም ነበር። ሁሉንም አስደንቋል። በጣም ጠንካራ ተፎካካሪዎች ያሉበትን ይህን ውድድር ማሸነፌ ለራሴም ቢሆን አስገርሞኛል፣ ተደስቼበታለሁም ብሏል። በሀገሩ በብሔራዊ ደረጃ ሶስቴ በአምስት ሺና አገር አቋራጭ ሻምፒየኑ ጌታነ ታምሬ ሞላ የወንዶቹ ውድድር ከመጀመሩ ጥቂት ጊዜ በፊት በተካሄደው የሴቶቹ ስምንት ኪሎ ሜትር አገር አቋራጭ ኢትዮጵያዊቷ ሰንበሬ ተፈሪና ኬንያዊቷ ማርግሬት ቼሊሞ ኪፕ ኮምቦይ ያሳዩት እጅግ እልህ አስጨራሽ ፉክክር ብዙዎችን አስደስቷል። ሁለቱ ርቀቱን ያጠናቀቁበት ጊዜም 25 ደቂቃ ከ21 ሴኮንድ እኩል ተመዝግቦላቸዋል። ሌላይቱ ኬንያዊት አሊስ አፕሮት ሦስተኛ ሆናለች። ሻምፒዮናነቴን በድጋሚ በማረጋገጤ ታላቅ ክብር ይሰማኛል ብላለች። በ2015ቱ የአምስት ሺህና አገር አቋራጭ የብር ሜዳሊያ ተሸላሚዋ ሰንበሬ ተፈሪ። ወደ ሻንግሃይ ቻይና ማራቶን ዜና እንለፍ። የሴቶቹን ኢትዮጵያዊቷ ሮዛ ደረጄ የወንዶቹን የደቡብ አፍሪካው ስቴፈን ሞኮካ ማሸነፋቸውን እናገኛለን። ሮዛ በዚህ ውድድር የግሏን ፈጣን ሰዓት በሁለት ደቂቃ ተኩል አሻሽላለች። ለመጨረስ ሰባት ኪሎ ሜትር ሲቀራቸው ጀምራ መምራት የያዘችው ሮዛ ከዚያ በኋላ የደረሰባት የለም፣ በአንደኝነት አጠናቃለች። ጥብጣቡን በጥሳ እንዳለፈችም ተንበርክካ መሬቱን በመሳም ድሏን አክብራለች። 2 ከ2243 ነው ያስመዘገበችው ሰዓት። በ18ቱ የሻንጋይ ማራቶን ታሪክ ሁለተኛው ፈጣን ጊዜ ተብሏል። በ2014 ሌላይቱ ኢትዮጵያዊት ትዕግስት ቱፋ 22152 ማስመዝገቧን ተከትሎ ማለት ነው። ለዛሬው ስኬታማ ውጤት ያበቃኝ በጥሩ ሁኔታ ልምምድ ማድረጌ ነው ብላለች ትዕግስት ቱፋ በመጨረሻ ለጋዜጠኞች ስትናገር ሁለተኛ ሊዲያ ቼሮሚ ከኬንያ፣ ሂሩት ጥበቡ ከኢትዮጵያ ሦስተኛ ሆነዋል። በወንዶቹ የደቡብ አፍሪካው ስቴፈን ሞኮካ ነው ያሸነፈው። በ2013፣ 2014 እና 2016 አሸንፏል። የአሁኑ ለአራተኛ ጊዜ መሆኑ ነው ድል ሲቀዳጅ በ2015 በሁለተኝነት ያጠናቀቀው የ32 ዓመቱ ሯጭ በ20835 በአንደኝነት የገባው ሌላውን ኬንያዊ ኤርነስት ኪፕሮኖን በሁለተኝነት አስከትሎ ነው የሩጫውን ዜና በዚሁ ላብቃ። አድማጮች፣ ለቀሪው የምሽቱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ውሰዳችሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የ2010 ዓ ም የኢትዮጵያ ፕሪምየር ሊግ ሁለተኛ ሳምንት ጨዋታዎች በአዲስ አበባ አንድ፣ በክልል ከተሞች አምስት ጨዋታዎች ተካሂደዋል። አዲስ አበባ ላይ ከትናንት በስቲያ ማምሻውን መከላከያ ወላይታ ዲቻን አስተናግዶ ባለሜዳው መከላከያ በወላይታ ዲቻ አንድ ለባዶ ተረቷል። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀር ብቸኛውን ግብ ያስቆጠረው የክንፍ ተጫዋቹ ጃኮ አረፋት ነው። መከላከያ ያጨራረስ ችግር እንጂ አብዛኛውን የጨዋታ ክፍለ ጊዜ ብልጫ አሳይቷል። ከጨዋታው በኋላም የመከላከያ ቡድን አሰልጣኝ የሚከተለውን ተናግረዋል። ወደ ኋላ ዝም ብለው ሰባት አስር ዲፌንስ አድርገው ነው የሚጫወቱት። እኛ ደግሞ ኳሱን ተቆጣጥረን ለማጥቃትና ጎሎችን ለማስቆጠር ነበር ጥረት የምናደርገው። መጨረሻ ላይ እንደዚ አይነት ነገር ተፈጥሯል። ዞሮ ዞሮ ግን ጨዋታውና ውጤቱ ምንም የሚገናኝም አይደለም። የአሸናፊው ወላይታ ዲቻ አሰልጣኝ መሳይ ተፈሪም በበኩላቸው አጠር ያለ አስተያየት ሰጥተዋል። ከጌም ወደ ጌም የተወሰነ ለውጦችን እያየን ነው። ጥሩ የመከላከል አቅም አለን ባላጋራችን ጠንካራ ነው። ፈርስታፍ እነሱ የተሻሉ ነበሩ፣ ጥሩ ነበሩ። ሁለተኛ አርባ አምስት ላይ ደግሞ የተወሰነ ኮንሰንትሬሽናችንም ጨምረን ያው ጌታ ርቶነ አሸንፈን ወጥተናል። በክልል ከተሞች ሀዋሳ ላይ ሀዋሳ ከነማ ወልዳያ ከነማን አራት ለአንድ የረታበት ብዙ ግብ የተቆጠረበት ሲሆን ሌሎች አራት ጨዋታዎችም በአቻ ውጤት ተለያይተዋል። ወደ አፍሪካ የዓለም ዋንጫ ማጣሪያ ስንሸጋገር ከቅርቡ ለመጀመር ትናንት የሩዋንዳና የኢትዮጵያ ብሔራዊ ቡድን ኪጋሊ ላይ ባደረጉት የመልስ ማጣሪያ ጨዋታ ያለ ግብ ባዶ ለባዶ ተለያይተዋል። የሩዋንዳ ቡድን የቤት ስራውን ያጠናቀቀው ባለፈው ሳምንት አዲስ አበባ ላይ ሶስት ለሁለት ባሸነፈበት ጨዋታ ነው። በአጠቃላይ ውጤትም ሶስት ለሁለት መሰረት የሩዋንዳ ቡድን በጥር ወር በሚደረገው የቻን አፍሪካ ዋንጫ ላይ ተሳትፎውን ያሳያል። በሌሎች የዓለም ዋንጫ የመጨረሻ ማጣሪያዎች ከጊዜ አንጻር በአፍሪካ ዞን የተከናወኑትን በአጭሩ እንመለከታለን። ሶስት አገሮች ብሔራዊ ቡድኖች ማለትም የሞሮኮ፣ ቱኒዚያ ና ሴኔጋል ብሔራዊ ቡድኖች ከትናንት በስቲያ እድላቸውን በራሳቸው አሳክተው ለዓለም ዋንጫ ማለፋቸውን አረጋግጠዋል። የማለፍ እድሉ በማሸነፍ ላይ የተወሰነው የአይቨሪኮስት ብሔራዊ ቡድን በደጋፊው ና በሜዳው በሞሮኮ አቻው ሁለት ለባዶ ሽንፈት ደርሶበታል። በዚሁም ውጤት መሰረት የሞሮኮ ቡድን ከምድቡ በነጥብ አንደኛ ሆኖ በማጠናቀቅ ለሩሲያው የዓለም ዋንጫ ተሳትፎ በቅቷል። ሌሎቹ ከየምድባቸው በነጥብ አንደኛ ሆነው በሩሲያው የዓለም ዋንጫ ማለፋቸውን ያረጋገጡት የሴኔጋልና የቱኒዚያ ቡድኖች ናቸው። ቱኒዚያ ከሊቢያ ባዶ ለባዶ እንዲሁም ሴኔጋል ደቡብ አፍሪካን ሁለት ለባዶ አሸንፈው ነው የዓለም ዋንጫውን ተሳትፏቸውን እውን ያደረጉት። ሌሎች ጨዋታዎችም በተለያዩ የአፍሪካ ከተሞች ተካሂደዋል። ከየምድባቸው በነጥብ አንደኛ ሆነው ያለፉ የዓለም ዋንጫ ተሳታፊ አምስት አገሮች የሰሜን አፍሪካዎቹ ሞሮኮ፣ ቱኒዚያና ግብፅ እንዲሁም ከምዕራብ አፍሪካ ናይጄሪያና ሴኔጋል ናቸው። ሀያ አንደኛው የዓለም እግር ኳስ ዋንጫ ከሰባት ወራት በኋላ በምድረ ሩሲያ ሊደረግ ይጠበቃል። ይኸው ነው በእኔ በኩል ያለው። ሰለሞን አመሰግናለሁ ገዛኝ። ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ አድማጮች። ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። እንደ አውሮፓውያኑ ዘመን አቆጣጠር በ2012 ዓ ም ሮም ከተማ በስተ ምስራቅ 50 ኪሎ ሜትር ርቃ በምትገኘው የኦፌሌ ከተማ አባትነትና ክብር የሚሉ መጠሪያዎች ተሰጥተውት በ160 ዶላር ወጪ ለግረዚያኒ ባቆሙት የመታሰቢያ ሐውልት የከተማይቱ ከንቲባ ኤርኬሌ ቬሪ የስምንት ወር ሁለቱ የምክር ቤት አባላት ጊያምፔሮ ፍሮኒ እና ሎሬንዞ ፔፕሮን እያንዳንዳቸው የስድስት ወራት እስራት ተፈርዶባቸዋል። በአዲስ አበባ ከተማ በርካታ አስር ሺዎች የተቆጠሩ ኢትዮጵያውያን በመርዝ ጋዝ የተገደሉበትን ጨምሮ በኢትዮጵያና በሊቢያ በፋሽስት ወረራ ዘመን በፈጸመው በርካታ የጦር ወንጀሎች ተጠያቂ ለሆነው ለሮዶልፎ ግራዚያኒ የመታሰቢያ ሀውልት መቆምንና የመዝናኛ ስፍራ ለክብሩ መሰየሙን በመቃወም ከሌሎች መሰረታቸው ኢጣሊያ ከሆኑ ቡድኖች ጋር ላለፉት አምስት ዓመታት ወገኖች አንዱ ነው። ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለው የኢትዮጵያውያን ማህበር ይባላል። ዜናውን ተከትሎ ከዋና ስራ አስኪያጁ አቶ ኪዳኔ አለማየሁ ጋር ባለፈው ሐሙስ የተካሄደውን ቃለ ምልልስ ሁለተኛና የመጨረሻ ክፍል ይዘን ቀርበናል። አቶ ኪዳኔን ያነጋገረው አላ ከበድ ነው። በቀደመው ክፍል ቃል ምልልሱ አባል አልባነት ካደረገበት ይጀምራል። አቶ ኪዳኔ ካሳ እንዲከፈልበት በሚጠየቅ ወንጀል የሚጠየቅ አስተዳደር ከፍተኛ የጦር መሪ የነበሩ ሰው መታሰቢያ መናፈሻ በመቋቋሙ ያን ክብር የሚያዋርድ ሁኔታ በመቃወም ያደረጋችሁት ነው። ይሄን ፍርድ ያገኘው ዋናው ጥያቄያችሁ በተደጋጋሚ እርስዎ እንደጠቀሱት ዓለም አቀፍ ህብረት ለፍትህ የኢትዮጵያ ጉዳይ የተባለውን ማህበራችሁን እንቅስቃሴዎች በራዲዮ ጣቢያችን ጠይቀን እናውቃለንና የጣሊያን መንግስት ተገቢውን ካሳ ለኢትዮጵያ አልከፈለም፣ የተዘረፈውን ንብረት አልተመለሰም፣ ቫቲካን ኢትዮጵያ መጠየቅ አለባት የሚሉ አበይት ጥያቄዎቻችሁስ የትላንት ወዲያው ፍርድ ምን ተስፋ ሰጪ ሆኗል? ምንስ ቀጣይ እንቅስቃሴዎች አሏችሁ? እንዳልከዋታሉ ይሄ አሁን በቀደም ላይ የተሰጠው ፍርድ የመጀመሪያው በርከፋች የሆነ የሚያበረታታ ፍትሐዊ ሂደት ነው እና አሁን የጣሊያን መንግስትም ፍርድ ቤቱም የኢትዮጵያን ጉዳይ አተኩሮ በቁም ነገር የያዘው መሆኑን የሚያመለክት ነው እና ለቀሩት ዋና ዋና ዓላማዎች አንተ ለጠቀስካቸው ሁሉ ጥረታችን ይቀጥላል በዚህ ምክንያት እኛ ኢትዮጵያውያን ብቻ ሳንሆን የኢትዮጵያ ወዳጆች የሆኑ ሁሉ ተበረታተው ጥረታቸውን እንዲያጎለብቱ እንዲያጠናክሩ በጣም በጣም አስፈላጊ ነው እና ለምሳሌ በቫቲካን በኩል አሁን ድረገጻችን ላይ ግሎባል አላይንስ ፎር ኢትዮጵያ ዶት ኦርግ የሚል ነው። እዛ ላይ እየተፈረመ ያለ አቤቱታ አለ። የተፈረመው እስካሁን ወደ አራት ሺህ ስምንት መቶ ነው፣ ነገር ግን የምንፈልገው መቶ ሺህ ነው። እና መቶ አምስት ሚሊዮን ህዝብ ያላት ሀገር እና ሌሎችም ወዳጆች ያንን ለማሟላት ምንም የሚያስቸግር አይመስለኝም። ምክንያቱም የቫቲካን ድጋፍ ለፋሺስት ጣሊያ በጣም በጣም በጣም አበረታታች ነበረ። ነገሩን ያቃናው እሱ ነው እና ምናልባት ወደኋላ እንመለስበታለን። የእነሱ ቡራኬ ነው አንደኛው ተጠለ ያን ሁሉ ግፍ ያስከተለው። በዚህ አጋጣሚ ደግሞ ሌላ ማመስገን የሚገባኝ ይሄ መታሰቢያው ያለበት አውራጃ ላዚዮ ይባላል። የዛ አውራጃ ገዥው ኒኮላ ዝንጋሬቴ ይባላሉ። በእውነቱ እሳቸው በጣም ቀና አስተሳሰብ ያለ በእሳቸው ድጋፍ ነው የአውራጃው ምክር ቤት ተሰብስቦ ይሄ ሐውልት መነሳት አለበት ያሁን በአስራ አምስት ቀን ነው መሆን ያለበት ብለው የወሰኑት። ያ ካልሆነ ጉዳዩ ፍርድ ቤት ይሄዳል በማለት እንግዲህ የፍርዱ ሂደት ማክሰኞ ዕለት የተገኘውን ውሳኔ ያስገኝቷል። የቀረውንም ተስፋ ሳንቆርጥ በእግዚአብሔር እርዳታ እና ሁሉም ለፍትህ በሚያምን ሰው ድጋፍ እንቀጥላለን ማለት ነው። የተነሳችሁለት ዓላማ አንዱም በዚያ ዘመን ከፍተኛ በደል ለደረሰበት የኢትዮጵያ ሕዝብ ክብር የሚነሳ ድርጊት ተቃውማችሁ ይሄን አይነት የፍርድ ውጤት ማግኘታችሁ ባለም አቀፍ ደረጃ በደል ሲፈጸም ምን ቢቆይ ምን ቢዘገይ ለፍሬ መብቃት ማስቻሉን ምሳሌ ይሆናልና፣ በድጋሚ እንኳን ደስ ያላችሁ። ቀጣይ እርምጃዎቻችሁንም ተከታትለን እንዘግባለን። ለአሁኑ ግን አመሰግናለሁ። እግዜር ስጥልኝ። እኔም በጣም በጣም አመሰግናለሁኝ። አንድ ነገር ማከል የምፈልገው ስለ ፖፕ ሀያ ሦስት አንደኛ ጣልያኖች ኢትዮጵያን በወረሩ ጊዜ ከነበሩት የቫቲካን መሪዎች አንደኛው መጀመሪያው ላይ ነበሩ እና አንድ እንደ አከራካሪ የተነሳ ነጥብ እሳቸው ያንን ፋሽስቶቹን አልባረኩም የሚለው ነው። በእውነቱ ለዚህ ብዙ ማስረጃ አቅርብ ያለሁኝ አንደኛው ለምሳሌ በኒውዮርክ ታይምስ ጋዜጣ ላይ ፌብሩዋሪ አስራ ሶስት አስራ ዘጠኝ መቶ ሰላሳ ሰባት እንደ ፈረንጆች አቆጣጠር ጣሊያኖቹ ኢትዮጵያን ወረው ሳለ ማለት ነው ፖፓየስ አንደኛ ቡራኪያቸውን ለጣሊያ ንጉስ ሲያቀርቡ የጣሊያ ንጉስና የኢትዮጵያ ንጉሰ ነገስት ብለው ባርከዋል። በዚህ ላይ ብዙ ጳጳሳት ወርቃቸውን እየሰጡ እንደውም ይሄ ቅዱስ ጦርነት ነው ያሉ አንድ ጳጳስ ነበሩ። ምክንያቱም ያንን እምነት የሌለውን ሕዝብ ወደ ካቶሊክ እምነት መቀየር ያስችላልና እየተባለ ብዙ በብዙ ብዙ መንገድ በእውነቱ የቫቲካን የፋሽ ጣሊያን ጦር የደገፈች መሆኑ የማያጠራጥር ነገር ነው። ስለዚህ በዚህ ምክንያት ነው በእውነቱ ብፁዕ አቡነ ብርሃነ ኢየሱስ ጋርም በአካል ተገኝቼ ሌሎችም ሰዎች ባሉበት ስለዚህ ጉዳይ ተወያይተን ቫቲካን ይቅርታ መጠየቅ እንዳለባት በግልጽ ነግረውኛል። ብፁ አቡነ ብርሃነ ኢየሱስ በኢትዮጵያ የካቶሊክ ቤተ ክርስቲያን ካርዲናል ናቸው እና መጨረሻው ነጥቤ ቫቲካን ይቅርታ የመጠየቋ ነገር እስካሁን ለኢትዮጵያ ተነፈገ እንጂ አይሁዶችን ይቅርታ ጠይቀዋል። አሁን በቅርቡ ሩዋንዳን ይቅርታ ጠይቀዋል ከዛቅ ትንሽ ቀደም ብሎ በአሁኑ ፖፕ ፍራንሲስ የላቲን አሜሪካ ሰዎች እንዲሁ ይቅርታ ጠይቀዋል እና በኢትዮጵያ ላይ እጅና ጓንቶኖ ከፋሽስት ጣሊያ ጋር የተባበሩበትን ለምን ይቅርታ እንደማይጠይቁ በጣም የሚያስገርም ነው። እንግዲህ አሁን የጣሊያ ፍርድ ቤት እንኳን በኢትዮጵያ ፍትሐዊ የሆነ ውሳኔ ሲያስተላልፍ፣ ቫቲካንም ተቀስቅሳ ክርስቲያናዊ ተግባሯን እንደምታከናውን በጣም ተስፋ አደርጋለሁ። መልካም በድጋሚ፣ አቶ ኪዳን ያለማየው ዓለም አቀፍ ሕብረት ለፍትህ የኢትዮጵያ ጉዳይ የተባለው ማህበር ዋና ስራ አስኪያጅ። እግዚር ስጥልኝ እግዚአብሔር ያክብርልኝ። አቶ አሉላ ቪኦኤም ይህን እድል ስለሰጠኝ በጣም በጣም ማከብረው ነው። አመሰግናለሁ። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ሳምንታዊው አፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ሳዬ ባለፈው ቅዳሜ ምሽት በቅርቡ በሶማሌና በኦሮሚያ ክልሎች ድንበር አካባቢ ተፈጥሮ የነበረው ግጭት እንዲሁም በኦሮሚያ ውስጥና በሌሎች የሀገሪቱ ክፍሎች ይካሄዳሉ በሚባሉት ብሔር ላይ ያተኮሩ ግጭቶች ላይ ትኩረት በማድረግ የሚካሄድ ውይይት ማሰማታችን ይታወሳል። ለውይይቱ የቀረቡት እንግዶች አቶ ሙላቱ ገመቹ በኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የሕዝብ ግንኙነት ኃላፊ በኦሮሞ ፌዴራላዊ ኮንግረስ ውስጥ ደግሞ ምክትል ሊቀመንበር ናቸው። አቶ ልደቱ አያሌው የኢትዮጵያ ዴሞክራሲያዊ ብሔራዊ ፓርቲ ብሔራዊ ምክር ቤት አባል። ዶክተር መሐሪ ረዳኢ ደግሞ በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። ያነጋገርረቻቸው አዳነች ፍስሀይናት እንግዶቹ ስለ ችግሩና ስለ መፍትሄው ያላቸውን አስተያየቶች ገልጠዋል። ዶክተር መሃሪ ረዳይ ይቀጥላሉ። አሁን ወደ ዶክተር መሐሪ ረዳይ ልሄድ። እንግዲህ አመሰግናለሁ። እኔ ቅድም የመንግስት ኃላፊነት ስንል መንግስት ሁለት አይነት ኃላፊነት አለው። በአንድ በኩል መፈጸም ያለበትን አለመፈጸም ነው። በሌላ በኩል ደግሞ የበታች መዋቅሮቹ ሲያጠፉ ደግሞ እነሱን አለመከታተል ነው እና በዚህ በኩል ምናልባት በማክሮ ከፍ ባለው ደረጃ በኦሮሚያ ክልላዊ መንግስት ደረጃ በፌዴራል መንግስት ደረጃ ቀጥታ ግጭትን ይፈልጉታል ባይባልም ግጭት እያንቀሳቀሱ ያሉ የነሱ የበታች መዋቅር መሆናቸው እያወቁ በእነሱ ላይ ቆንጠጥ የሚያደርግና የማያዳግም እርምጃ የማይወስዱ ከሆነ ፈቅደውታል ብሎ ከመገመት የሚከለክል ነገር የለም። ሌላው አሁን እንደ መፍትሄ የተገለጸው ይሄ የፌዴራል አደረጃጀቱ ነው ችግሩ፣ ብሄር ተኮር መሆኑ ነው ችግሩ የተባለው ከአቶ ልደቱ ህገ መንግስቱም ችግር አለው፣ አፈጻጸሙም ችግር አለው ያሉት ነገር በተወሰነ ደረጃ እቀበላለሁ፣ አፈጻጸሙ ችግር እንዳለው። ህገ መንግስቱ ግን ሊያሰራ የሚችል ነገር ነው የሚመስለኝ። ህገ መንግስቱ ከመረቀቁ በፊት የነበሩ ችግሮች ማንነታችን ተረሳ፣ ቋንቋችን፣ ባህላችን ተረገጠ፣ ወደ ጥግ ተገፋ። ስለዚህ ይሄ መስተካከል አለበት የሚል ጥያቄ ነው የነበረው። ይህን ጥያቄ ለማስተናገድ ነው በዚህ አይነት አደረጃጀት የተቀመጠው። ስለዚህ እኔ ችግሩ አደረጃጀቱ ላይ ነው ብዬ አላምንም። ችግሩ ያለው አፈጻጸም ላይ ያሉ ነገሮች ናቸው ከአገልግሎቱ ጋር ልዩነታችን በጣም ተራግቧል። አንተ እንዲህ ነህ፣ ታሪክ እንዲህ ነው ተብሎ የጋራ ታሪክ የሌለን ይመስል የጋራ ባህል የሌለን ይመስል በልዩነታችን ላይ ተተኮረ። እያንዳንዱ የተካለለ ቦታ ደግሞ በዋናው ነዋሪ ስም እየተጠራ እዛ በታሪክ አጋጣሚ የሰፈረ ሰው እንደ ሁለተኛ ዜጋ የመቁጠር ነገር መጣ። ሲፈልጉ የሚያኖሩት ሳይፈልጉ ጠራርገው ማንም ደግሞ ጠያቂ የሌላቸው ወገኖች እየተፈጠሩ መጡ። ስለዚህ ኦሮሞው ከሶማሌ ክልል ተጠራርጎ ይወጣል፣ ሶማሌው ከኦሮሚያ ተጠራርጎ ይወጣል፣ ትግሬው አማራው ከኦሮሚያ ተጠራርጎ ይወጣል፣ ትግሬው ደግሞ ከአማራ ተጠራርጎ ይወጣል። እንደዚህ አይነት ነገር ነው ያለው። ይሄ ህገ መንግስቱን በአግባቡ አለመተርጎም ነው። እነዚህ ሰዎች ዜጎች ናቸው። በሀገሪቱ ክልል የመዘዋወር ሀብት የማፍራት የመንቀሳቀስ መብት አላቸው። ስለዚህ ሊጠበቁ ይገባል። መንግስት እንዲያውም ደካማውን ነው መጠበቅ ያለበት። ደካማው ማለት ቁጥሩ አናሳም ደካማ ነው። የአቅም ድክመትም አለ፣ የኢኮኖሚ ድክመትም አለ። በቁጥር ሲያንስም ደካማ ነው። የበለጠ ጥበቃ እንዲያውም ሊደረግላቸው የሚገባ እነዚህ ሰዎች ናቸው። ክልሎች የማይጠብቋቸው ከሆነ ደግሞ ፌዴራል መንግስቱ ሊጠብቃቸው ይገባል። ስለዚህ ይሄን አጽንኦት ሰጥቶ የኦሮሚያ ክልል ስለተባለ የኦሮሚያ ተወላጅ እንደፈለገ የሚያደርገው፣ የትግራይ ክልል ከተባለ የትግራይ ተወላጅ እንደፈለገ የሚያደርገው፣ የአማራ ክልል ከተባለ የአማራ ክልል እንደፈለገ የሚያደርገው ተደርጎ መወሰዱ ላይ ነው ችግሩ። ማንነቱን ያከበረ ሌላው ደግሞ ኢትዮጵያዊ ወንድሙ ኢትዮጵያዊ ዜጋው እንደሆነ መቀበል ነው። አሁን እኮ የኢትዮጵያዊ ዜግነት ዜግነትህ ኢትዮጵያ ውስጥ የማትፈጽምበት ደረጃ ላይ ነው የደረስ ነው ዜግነት የክልል ሆኗል በክልልህ ነው ፈልገህ ያንተ ክልል የምትናገርበት ቋንቋ ወይ እትቶ የተቀበረበት ቦታ ፈልገህ ነው የዜግነት መብት ካለህም ኤክሰርሳይዝ የምታደርገው ለነገሩ የዜግነት መብትህን ኤክሰርሳይዝ ታደርጋለህ ወይ እዛ ጥያቄ ሆነው ግን የበለጠው ባዳም አትባልበት ቦታ ግን እዛ ነው እየሆነ ያለው ይሄ የፌዴራል መንግስቱ ሀላፊነት ነው ማሰብሰብ ይገባል ሁለተኛ ህዝቦች ደግሞ ጠላቶቻቸው በአግባቡ መለየት መቻል ይኖርባቸዋል። በስሜት እየተነሳሱ ጠላት ያልሆነውን ጠላት አድርገው መመደብ የትም አያደርስም። ደም መፋሰስ ነው። እስካሁን ብዙ ደም ፈሷል። እስካሁን ብዙ ሰው ተፈናቅሏል። እስካሁን ብዙ ንብረት ጠፍቷል። ትክክለኛ ጠላታቸው የማያውቁ ከሆነ ትክክለኛ ጠላቶቻቸው፣ በመልካም አስተዳደር የሚበድሏቸው፣ በሙስና የተጨማለቁት ቅርብ ያሉ ገዢዎቻቸው ናቸው እንጂ እንደ እነሱ በችግር የተቆራመዱ መጤዎች መጤ ስል ያው የእነሱን ቃል ለመጠቀም ነው የእነሱ ጠላቶች ሊሆኑ አይችሉም። ስለዚህ ህዝቦች እውነተኛ ጠላታቸው ላይ ማትኮር አለባቸው። ህዝብ ሲፈናቀል፣ ህዝብ ሲጎዳ ደግሞ የብሔሩ ሰው አይደለም ማውገዝ ያለበት አብረን ማውገዝ መቻል ይኖርብናል። ኦሮሞ ከሶማሌ ክልል ሲፈናቀል ሁሉም ህዝብ መጮህ ይገባዋል። የኦሮሞ ተወላጅ ብቻ ሳይሆን አማራው በደሌ ላይ ሲጨፈጨፍ ሁሉም ህዝብ ሊያሳስበው ሊጮህበት ይገባል። ትግራይ እንደዚሁ ከጎንደር ከመተማ ሲፈናቀል እንዲሁ ሁሉም መጮህ አለበት። አሁን ግን ይሄ የብሔር ተኮር ቅኝት እየመራን ነው። ወደዛ እኔ ምለው ብሔር ሲጎዳ ነው መጮህ እየመጣ ያለው። ይሄ አደገኛ ነው። ነገ አንዱ ላይ ሆነ እንጂ ከነገ ወዲያ እዛ ላይ የማይደርስበት ምንም ምክንያት የለም። ሶስተኛ እንግዲህ ወደ መንግስት መንግስት ህዝብን ማዳመጥ ይኖርበታል። ችግሮች ለይቶ በፍጥነት በአስቸኳይ ነገሮችን ማስተካከል መቻል ይኖርበታል። በሰላም ከሚታገሉ የፖለቲካ ኃይሎች ጋር መነጋገር ይኖርበታል። እነዚህ አይነት እርምጃዎች ካልተወሰዱ አሁን እየሄድንበት ባለነው ቅኝት ሁለቱም ተወያዮቻችን እንደገለጹት ወደማንወጣው አዙሪት የአገሪቱንም አንድነት አደጋ ላይ ወደሚጥል ሁኔታ እያመራን እንደሆነ ነው እየታየኝ ያለው። አመሰግናለሁ። እሺ እንግዲህ አዳመቺ አንድ ደቂቃ ማግኘት ይቻላል? አንድ ሀሳብ ሊጨምር ሁለታችሁም አንዳንድ ደቂቃ፣ ምክንያቱም ሊዘጉች ነው አሁን። አቶ ምላኩ ነውት አሁን አይደል? አዎ፣ ይቺን ለመጨመር ነው። ፌዴራላዊ የሆነበት ምክንያት ታሪካዊ አመጣት ስላለው ወደ ኋላ ተመልሶ ያንን ማየቱ ጥሩ ይመስለኛል። በሁለተኛ ነገር ህገ መንግስታችን ሰላሳ ሁለት አንቀጽ አንድ የሚለው ማንም ኢትዮጵያዊ በኢትዮጵያ ክልል ውስጥ የመዘዋወር የመኖር ሀብት ማፍራት ይህንን መብት ይሰጣል። እንኳን ኢትዮጵያዊ ሌላም ከሌላ ሀገር መጥቶ ኢትዮጵያ ውስጥ የሚኖር ይህንን መብት አለው። ስለዚህ ይህንን ችግር አመጣ ፌዴራሊዝም ነው ያመጣው የሚባለው ይሄ አይደለም። በትክክል ህገ መንግስቱን መተርጎም ያለመቻል ህገ መንግስቱን ጠብቆ በስርዓት የማስተዳደር ጉዳይ ነው። አሁን ፍጹም ለዚህ ሁሉ ማህበራዊ ቀውስ ያበቃልና የቺን ለመጨመር ነው። አመሰግናለሁ። እሺ፣ አቶ ልደቱ አንድ ደቂቃ እንግዲህ። እሺ፣ በመጀመሪያ ፌዴራሊዝም ነው ያመጣው አላልኩም። ፌዴራሊዝም እደግፋለሁ። ግን ዋናው ጥሩ ነገር ምንድን ነው፣ ሁለቱም ወንድሞች ያነሱት አሁን መፍትሄ ያፈጻጸሙን ችግር በፍታት ነው የሚል ነው። እኔ አላምንም። በዚህ ስርአቱም የሚለው ይሄን ነው። ሀያ አምስት አመት ያለን የህግ ችግር የፖሊሲ ችግር የለም፣ የአቅጣጫ ችግር የለም፣ የአፈጻጸም ነው ሆኖ ያለው። ይሄን በማለት መፍትሄ ይመጣል የሚል እምነት የለኝም። እኔ እስከሚገባኝ ድረስ የሀገሪቱን ፖለቲካ ብሄር ተኮር ያደረገው ህገ መንግስቱ ፌዴራል አደረጃጀቱ ነው የብሄርን መሰረት ያደረገው። ሁለተኛ አይደለም እኮ ብሄሮች ብሄር ተኮር መሆንና ማዕከላዊ መንግስቱን ያቋቋማችሁት በውክልና እናንተ ናችሁ፣ ስትፈልጉ ልታፈርሱ ትችላላችሁ፣ ስትፈልጉ ስትፈልጉ ከሀገሪቱ ተገንጥላችሁ መለየት ትችላላችሁ ብሎ እኮ መብት ሰጥቷችኋል ህገ መንግስቱ። ማን ነው የሀገሪቱን የሀገሪቱን ፖለቲካ ብሄር ተኮር ያደረገው? ህገ መንግስቱ እኮ ነው የብሔር መሰረት ያደረገው የፌደራል አደረጃጀት እኮ ነው። ይሄን ያደረገው መንግስት ከሚያቀርበው የተለየ ሆኖ አላየውስ ና ይሄ መፍትሄ ያመጣል። እሺ፣ አቶ ልደቱ ለወደፊትም መቀጠል አለብን። በዚህ ያልቅ አደለም ና አሁን በጊዜ እጥረት ምክንያት ዘጋው ነው። አቶ ምላቱ ገመቹ፣ አቶ ልደቱ አያሌው፣ ዶክተር መሐሪ ረዳኤ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን። እናመሰግናሉ። አድማጮች ለምሽቱ ያልነውንም በዚሁ ልናጠናቅቅ ነው። የስልክ አስተያየቶቻችሁን ለማካተት ጊዜ አላገኘንም። ታዲያ በሙዚቃውም እንዲሁ ተጓድሎ እንዳይቀር በቀሩን ጥቂት ደቂቃዎች በዚህ በተከታዩ በፀሐዬ ዮሐንስ ቆየት ያለ ስልት እንሰናበታለን። አድማጮች በዚህ ብለን የምሰናበት ነው። የትግርኛ ስርጭት ይቀጥላል። በነገው ምሽት ከሶስት ሰዓት ላይ በምድረኛ ፕሮግራማችን እንመለሳለን። በእኛ በኩል ሰላም፣ ደህና አደሩ።